SBS, a world of difference. You're with SBS Amharic, on mobile, online and on radio. Okay, SBS Amharic, mobile, online, uh, radio. የዛሬውን ስርጭታችንን የምናስተላልፍባት ምድር ልማዳዊ ባለቤቶችን አንስተን እውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊን አገር ውራንጁሪ ወይ ውራንግ ሰዎች ላሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጅናልና ቶረስ መሽመጥ ደሴት ምድር ልማዳዊ ባለቤቶች እውቅናን ይቸራል። ሰኞ ሐምሌ 14 2017 አድማጮቻችን እንደምን አርፍዳችኋል። ዘወትር ሰኞ በአውስትራሊያ ሰዓት አቋጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት፣ የሰፈራ መምሪያና የውይይት መድረክ ዝግጅቶቻችን ተካተዋል። ሀገረኛ ሪፖርት። የኢትዮጵያ ሀገራዊ ምክክር ኮሚሽን በሕግ ስር ያሉ ዜጎች በምክክሩ እንዲሳተፉ ጥረት እያደረግኩ ነው ማለቱን ቀዳሚ ትኩረቱ አድርጓል። የውይይት መድረክ ዝግጅታችን የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበርን ከምስረታ እስከ ወቅታዊ ተግዳሮቶችን አማራጭ መፍትሄዎች አካቷል። ከአራት ክፍል ውይይታችን ቀዳሚው ክፍል ይስተናግዳል። የሰፈራ መምሪያ የግብር ክፍያ ምላሽን ይመለከታል። እስከ ፕሮግራማችን ማብቂያ ቆይታችሁ ከእኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ። ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የታዝማንያ ንግድ ማኅበረሰብ ፖለቲከኞች ችግሮቻቸውን ፈጥነው ፈትተው ወደ ፓርላማ እንዲመለሱ አሳሰበ። ጋዛ ውስጥ ከመቼውም ጊዜ የከፋ ሁኔታዎች መከሰታቸውን በእርዳታ ድርጅቶች ተመለከተ። ሴሬና ዊሊያምስ ከ16 ወራት በኋላ ወደ ቴኒስ ሜዳ ተመለሰች፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የታዝማኒያ ንግድ ማኅበረሰብ መሪዎች ፖለቲከኞች የአናሳ መንግሥት የሚገጥሙትን መሰናክሎች በጋራ ለመወጣት ተባብረው እንዲሰሩና የፓርላማ ሥራዎቻቸውንም ፈጥነው እንዲጀምሩ አሳሰቡ። ባለፈው ቅዳሜ ክፍለ ሀገራዊ ምርጫን ለማካሄድ ግድ ያሰኘው የሌበር ፓርቲ የግል ተመራጮች በወቅቱ ፕሪምየር ጀርሚ ሮክሊፍ ላይ ሙሉ አመኔታ የሌላቸው መሆኑን በአብላጫ ድምፅ በመወሰናቸውና ፕሪምየሩም ከሥልጣናቸው ለመውረድ ፈቃደኛ ሳይሆኑ በመቅረታቸው ነው። የታዝማንያ ምርጫ ውጤት አንድም ዋነኛ ፓርቲ ራሱን ችሎ መንግሥት ማቆም የሚያስችለው አብላጫ የምክር ቤት ወንበሮችን ማሸነፍ ባለመቻሉ ከሊብራል ወይም ሌበር ፓርቲ አንዳቸው አብላጫ ደጋፊ የምክር ቤት አባላት ካገኙ አናሳ መንግሥት መመስረት ይችላሉ። እስካሁን ይፋ በሆነው ውጤት መሠረት ሊብራል ፓርቲ 14፣ ሌበር ፓርቲ 9፣ ግሪንስ አምስት የምክር ቤት ወንበሮችን ሲያገኙ ሦስት የምክር ቤት ወንበሮች እስካሁን አሸናፊዎቻቸው እነማን እንደሁ አልታወቀም። የተቀሩት የምክር ቤት ወንበሮች በግል ተመራጮች ተይዘዋል። የምርጫ ውጤቱን ተከትሎም የታዝማኒያ የንግድ ምክር ቤትና ኢንዱስትሪ ዋና ሥራ አስፈጻሚ ማይክል ቤሊ የፖለቲካ አለመረጋጋቱ የንግዱን ማኅበረሰብ እየጎዳ እንደሁ አመላክተዋል አያይዘውም ጊዜው የፓርላማ ወደ ሥራ መመለሻ ነው። ለታዝማኒያ ንግድ መዋለንዋይ ትልቅ መሰናክል ሆኗል። ወቅቱ የፓርላማው ወደ ሥራ መመለሻ ጊዜ ነው። ጉዳቱን መቋቋም የማንችለው ጉዳይ ቢኖር ምንድን ነው? መንግሥት ለማቆም ከመጋረጃ በስተጀርባ የሚደረጉ ሳምንታትን የሚፈጁ እንካ ለንካዎችን ነው። የምንሻው ፓርላማው ታዝማኒያን ወደ መምራት ሥራው እንዲመለስ ነው፣ በማለት የጠነከረ ማሳሰቢያ ሰጥተዋል። አዲሷ የተቃዋሚ ቡድን መሪ ሱዛሊ የሊብራል ናሽናልስ ቅንጅት ቡድን የአዲሱን ፓርላማ ፖሊሲዎች አስመልክቶ ጠንካራ ግና ፍትሃዊ እንደሚሆነ አመለከቱ። በወርሃ ሜይ የተካሄደው የፌዴራል ምርጫ ከተጠናቀቀ ወዲህ አዲስ ፓርላማ ነገ ማክሰኞ ጁላይ 22 ለመጀመሪያ ጊዜ ይሰየማል። የምርጫውን ውጤት ተከትሎ አርባ ያህል አዲስ ፖለቲከኞች ወደ ፓርላማው ይዘልቃሉ። ወይዘሮ ሊ የተቃዋሚ ቡድኑ ትኩረት የሚሆነው ከመራጮች ጋር ግንኙነቶችን ማበጀትና ስጋቶቻቸውን መወከል እንደሁ ተናግረዋል በማከልም በዕለታዊ ርዕሰ ዜናዎች አንዳኝም የምንዳኘው ምንድን ነው በሚቀጥለው ምርጫ ለአውስትራሊያውያን በምናቀርበው አማራጭ ይሆናል። አውስትራሊያውያን ይሄ ነው የሚባል የተቃዋሚ ቡድን ያሻቸዋል። ቀደም ሲልም ተናገረዋለሁ፣ አሁንም ደግሜ እናገረዋለሁ። ጠቅላይ ሚኒስትሩና ቡድናቸው ለብሔራዊ ጥቅም የሚውሉ ገንቢ ፖሊሲዎችን ከቀረቡ ድጋፋችንን እንቸራቸዋለን። አብረናቸውም እንሠራለን። ለዚያም ጥሩ ምሳሌ የሕፃናት ክብካቤን ያነሷል ብለዋል። የጋዛ ጤና ሚኒስቴር 85 ያህል ፍልስጤማውያን ለእርዳታ ምግብ ቀበላ ወጥተው መገደላቸውንና ያም እርዳታ ምግብ ፈላጊዎች ጦርነቱ ከተጀመረ ባለፈው 21 ወራት ውስጥ ይህን ያህል ፍልስጤማውያን ሲገደሉ የመጀመሪያ መሆኑን ገልጧል። የተባበሩት መንግሥታት ሠራተኞች የተቀረጸ ቪዲዮ ምስሎች የአውቶማቲክ የጠመንጃ ድምፆች እየተሰሙ ፍልስጤማውያን ሲሸሹ አሳይቷል። እስራኤል የዓለም አቀፍ ሚዲያ ወደ ጋዛ ዘልቀው እንዳይገቡ በማገዷ የተረጋገጡ ዜናዎችን ለማቅረብ አዋኪ መሆኑንም በዓለም አቀፍ ሚዲያ ተቋማት በኩል ተመልክቷል። የጋዛ ሕፃናት አድን ድርጅት ዋና ዳይሬክተር ራሽል ካሚንግስ ጋዛ ውስጥ ሁኔታዎች በእጅጉ የከፋ ሆነዋል እኔ የምሰራው ቡድን እንዲህ ያለ የከፋ ሁኔታ ጋዛ ውስጥ አይተን አናውቅም ብለው ዛሬ ነግረውኛል። ሁኔታው በእጅጉ አስቸኳይ እርምጃን ይሻል ብለዋል። የእስራኤል መከላከያ በበኩሉ ወታደሮቹ የማስጠንቀቂያ ተኩስ የከፈቱት በሺዎች የሚቆጠሩ ፍልስጤማውያን ለብታቸው አስጊ ሆነው በማግኘታቸው ነው ሲል ሁከቱ የሚፈጥረውም ሐማስ ነው በማለት አመላክተዋል። የቀድሞዋ የሴቶች ሜዳ ቴኒስ ኮከብ ሴሬና ዊሊያምስ ዳግም ወደ ቴኒስ ውድድር ልትመለስ ነው። የሰባት ግራንድ ስላም ሻምፒዮና ሴሬና ለ16 ወራት ከቴኒስ ተለይታ ቆይታለች። በዋሽንግተን ሰዓት አቆጣጠር ዛሬ ሰኞ ለግጥሚያም ትቀርባለች። የ45 ዓመቷ የቀድሞዋ የዓለም ኮከብ ቴኒስ ተጫዋች በዛሬው ግጥሚያ የምትጫወተው ከአሜሪካዊቷ ፔይተን ስተርስ ጋር ይሆናል። በዚሁ ወደ ውጭ ምንዛሬ የተመናመራልን አንድ የአውስትራሊያ ዶላር 89 ኢትዮጵያ ብር ከ07 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 55 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን አውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማልን። ፐርዝ ያካፋል፣ ዝቅተኛ 7፣ ከፍተኛ 16። አድላይድ ያካፋል፣ ዝቅተኛ 9 ከፍተኛ 13። ሜልበርን ያካፋል ዝቅተኛ 11 ከፍተኛ 15። ሆባርት ከፋው ይጨምራል ዝቅተኛ 16 ዝቅተኛ 6 ከፍተኛ 17። ካምብራ ያካፋል ዝቅተኛ 2 ከፍተኛ 15። ሲድኒ ለካፋ ይችላል ዝቅተኛ 11 ከፍተኛ 20። ብሪስበን ብራ ይሆናል ዝቅተኛ 13 ከፍተኛ 22። ዳርዊን ፀሐይማ ይሆናል ዝቅተኛ 19 ከፍተኛ 31። አዲስ አበባ ያካፋል ዝቅተኛ 13 ከፍተኛ 19። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የታዝማኒያ ንግድ ማኅበረሰብ ፖለቲከኞች ችግሮቻቸውን ፈጥነው ፈተው ወደ ፓርላማ እንዲመለሱ አሳሰበ። ጋዛ ውስጥ ከመቼውም ጊዜ የከፋ ሁኔታዎች መከሰታቸውን በእርዳታ ድርጅቶች ተመለከተ። ሴሪና ዊልያምስ ከ16 ወራት በኋላ ወደ ቴኒስ ግጥሚያ ተመለሰች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በዚሁ የምናመራው ወደ ሀገርኛ ሪፖርት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በሕግ ስር ያሉ ዜጎች በምክክሩ እንዲሳተፉ ጥረት እያደረግኩ ነው ማለቱን ቀዳሚ ትኩረቱ አድርጓል። hagernya report በህግ ጥላ ስር ያሉ ዜጋዎች በምክክር ሂደቱ እንዲሳተፉ ጥረት እየተደረገ ነው አለ የኢትዮጵያ ሀገራዊ የምክክር ኮሚሽን። ኮሚሽኑ በወቅታዊ የስራ እንቅስቃሴዎቹ ዙሪያ ሰሞኑን ለመገናኛ ብዙኃን በሰጠው መግለጫ በህግ ጥላ ስር ያሉ ዜጋዎች በምክክር ሂደቱ የሚሳተፉበትና ሀሳባቸው የሚደመጥበትን ሁኔታ ለማመቻቸት ኮሚሽኑ ጥረቱን አጠናክሮ መቀጠሉን ተናግሯል። ኮሚሽኑ በህግ ጥላ ስር ያሉ ዜጋዎች በምክክር ሂደቱ ቢሳተፉ የሂደቱን አሳታፊነትና አካታችነት ይበልጥ ያጠናክራል የሚል እምነት እንዳለው የተናገሩት የኮሚሽኑ ቃል አቀባይ ጥበቡ ታደሰ በማረሚያ ቤት ያሉ ወገኖች የሚሰጡት የአጀንዳ ግብአት ካሉበት አውድ አኳያ የራሱ መልክ ስላለው ለምክክር ሂደቱ በእጅጉ ይጠቅማል ብለዋል። የኮሚሽኑ ኮሚሽነሮች ከፌዴራል ማረሚያ ቤቶች ኮሚሽነሮች ጋር ታራሚዎች በምክክር ሂደቱ መሳተፍ በሚችሉባቸው ጉዳዮች ዙሪያ ውይይት ማድረጋቸውንም ገልጸዋል። በክልል ማረሚያ ቤት ኃላፊዎች ጋር ለመወያየትም እቅድ ተይዟል ተብሏል። በሌላ በኩል ኮሚሽኑ በምክክር ሂደቱ ሲሳተፉ ቆይተው አንዳንድ ቅድመ ሁኔታዎችን በማስቀመጥ ከተሳትፎ ከታቀቡ ሶስት የፖለቲካ ፓርቲዎች ጋር ውይይት ማድረጉንም ቃል አቀባዩ አቶ ጥበቡ ታደሰ አክለው ገልጸዋል። ፓርቲዎቹም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ፣ መላ ኢትዮጵያ አንድነት ድርጅት መኢአድና እናት ፓርቲ መሆናቸውንም ገልጸዋል። ፓርቲዎቹ ያነሷቸው ጉዳዮች መፍትሔ ማግኘት እንዳለባቸው ኮሚሽኑ እንደሚያምንም ቃል አቀባዩ በዚህ ወቅት ተናግረዋል። በኢትዮጵያ ከሚፀንሱ አንድ መቶ ሴቶች መካከል ሃያ አንዱ ፅንሳቸውን ያቋርጣሉ ተባለም። ከሚያረግዙ ሴቶች አርባ አንድ በመቶዎቹ ፈልገው አይደለም የሚያረግዙትም ተብሏል። ፅንስን በተመለከተ ኢትዮጵያ ከሃያ ዓመት በፊት ተቀብላ ያጸደቀችውና የተሻሻለው ህግ ፅንስን በህጋዊ መንገድ ማቋረጥ እንደሚቻል ይፈቅዳል። ማለት ግን ፅንስ ማቋረጥ ወንጀል አይደለም ማለት እንዳልሆነ የዘርፉ ባለሙያዎች ይናገራሉ። ይህ ህግ የጸደቀው ጤንነቱ ባልተጠበቀ መልኩ ፅንስን የሚያቋርጡ እናቶችን ሞት ለመቀነስ ታስቦ እንደሆነም ተገልጿል። ፅንስን በህጋዊ መንገድ ማቋረጥ የሚችሉት ያስገድዶ መደፈር ጥቃት የደረሰባቸው፣ ከዘመድ ጋር በተደረገ የግብረ ስጋ ግንኙነት የተፈጠረ ፅንስ፣ ከ18 ዓመት በታች የሆነች ልጅ የአእምሮ ወይም የአካል ጉዳተኛ ከሆነች አንድ ሴት ፅንስን በህጋዊ መንገድ ማቋረጥ እንደምትችል ተፈቅዷል። የአይፓስ ኢትዮጵያ ካንትሪ ዳይሬክተር ዶክተር ደመቀ ደስታ እንደተናገሩት ህጉ የሚፈቅደው ይህንን ቢሆንም አሳሳቢ የሆነው የፅንስ ማቋረጥ እያጋጠመ ያለውም ከተፈቀደላቸው ውጭ ያሉት ናቸው ሲሉ በጤና ሚኒስቴር የሚኒስትሯ አማካሪ ዶክተር ሰለሞን ወርቁም ተናግረዋል። ሸገር እንደዘገበው ጉዳዩ ለሴቶቹም ለሀገርም አሳሳቢ ነው። አይፓስ ኢትዮጵያ የተሻሻለው ህግ ሃያ ዓመት መሙላቱን ተከትሎ ከተለያዩ ተቋማት ጋር መሻሻል ስላለባቸው ጉዳዮች ሰሞኑን መምከሩም ተዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሁለት ኮሚሽነሮች ከስራ በፈቃዳቸው ለቀቁም። ኢሰመኮ ባወጣው መግለጫ ምክትል ዋና ኮሚሽነር ራኬ መሰለና የሴቶች፣ የህፃናት የአረጋውያንና ና የአካል ጉዳተኞች መብቶች ኮሚሽነር ግበገብረ ሐዋርያ በፈቃዳቸው ኃላፊነታቸውን ለቀዋል ሲል ለህዝብ ተወካዮች ምክር ቤት የሶስት ወር ማስጠንቀቂያ አስቀድመም በጽሁፍ ማስገባታቸውንም ምክር ቤቱም ጥያቄያቸውን እንደተቀበለም አረጋግጧል። ኮሚሽኑ አክሎም የህዝብ ተወካዮች ምክር ቤት የሁለቱም ኮሚሽነሮች የስራ መልቀቂያ ጥያቄ እንደተቀበለ በሐምሌ 9 ቀን 2017 ዓ.ም ለኮሚሽኑ በላከው ደብዳቤ ማሳወቁንም ገልጿል። ኢሰመኮ ለመገናኛ ብዙሃን በላከው ይፋዊ መግለጫው ምክትል ዋና ኮሚሽነር ራኬ መሰለና የሴቶች የሕፃናት፣ የአካል ጉዳተኞችና የአረጋውያን መብቶች ኮሚሽነር ርግበ ገብረ ሐዋርያ ላበረከቱት የሰብአዊ መብቶች አገልግሎትም አመስግኗል። ራኬ መሰለ ሰኔ 18 ቀን 2013 ዓ.ም በህዝብ ተወካዮች ምክር ቤት የኢሰመኮ ምክትል ዋና ኮሚሽነር ሆነው መሾማቸው ይታወሳል። የአካል ጉዳተኞች እና የአረጋውያን መብቶች ኮሚሽነሯ አርገ በገብረ ሐዋርያ በበኩላቸው ያለፉት ሁለት ዓመታት የሴቶች እና የሕፃናት መብቶች ኮሚሽነር ኃላፊነትን ደርበው አገልግላቸው የሚታወስ ነው። የዓለም ባንክ በኢትዮጵያ በገንዘብ የሚደግፋቸውን በርካታ ፕሮጀክቶች አፈጻጸም የሚገመግሙ ባለሙያዎች ቡድን ማሰማራቱ ተገለጸም። ሪፖርተር እንደዘገበው ቡድኖቹ የአፈጻጸም ችግሮች ባሉባቸው ፕሮጀክቶች ላይ ማስተካከያዎችን እንደሚያደርጉ የቴክኒክ ምክሮችን እንደሚሰጡና ፕሮጀክቶቹ የማህበራዊና የአካባቢ ጥበቃ መርሆዎችን ያከበሩ መሆናቸውን እንደሚያረጋግጡ ዘገባው ጠቅሷል። ሆኖም ባንኩ በአንድ ጊዜ በርካታ የፕሮጀክት ግምጋሚ ቡድኖችን በአገሪቱ ማሰማራቱ ያልተለ ለመደ ወይም የተለየ ትርጉም የሚሰጠው ነገር እንዳልሆነ ሪፖርተር ላቀረበው ጥያቄ የባንኩ ኃላፊዎች ምላሽ ሰጥተዋል። ዓለም ባንክ በአሁኑ ወቅት ኢትዮጵያ ውስጥ በክልሎችና በሀገር አቀፍ ደረጃ የሚተገበሩ 153 ቢሊዮን ዶላር የተመደበላቸውም 47 ፕሮጀክቶች አሉት ተብሏል። ከአርባ አምስት በላይ የሀገራት መሪዎች በሁለተኛው የአፍሪካ የአየር ንብረት ጉባኤ ላይ ይገኛሉ ተባለም። የኢትዮጵያና የአፍሪካ ሕብረት ኮሚሽን በወሳኝ ዓለም አቀፍ የአየር ንብረት ድርድሮች ላይ አፍሪካ ቅድሚያ የምትሰጣቸውን ጉዳዮች ወደፊት ያመጣል ያሉትን ጉባኤ ለማሳካት ጥረት እያደረጉ መሆኑ ተገልጿል። በዚህም በሁለተኛው የአፍሪካ የአየር ንብረት ጉባኤ ከ45 በላይ የሀገራት መሪዎች እንደሚገኙ፣ ከ45 በላይ ጉባኤ ተኮር ይፋዊ ሁነቶች እንደሚከናወኑ፣ ከመቶ በላይ የጎንዮሽ ሁነቶች እና ከ20 በላይ የአፍሪካ ሕብረት አባል ሀገራት፣ የተባበሩት መንግስታት ኤጀንሲዎች፣ የልማት አጋሮችና መንግስት ያልሆኑ አካላት ጋር መደበኛ ምክክሮች እንደሚካሄዱ ተገልጿል። የፕላንና ልማት ሚኒስትሯ ፍጹም አሰፋ እንዳሉት አፍሪካ ቅድሚያ የምትሰጣቸው ጉዳዮቿን የሚያንጸባርቅና እውነተኛ ውጤቶችን የሚያመጣ መድረክ ያስፈልጋታል። ሁለተኛው የአፍሪካ የአየር ንብረት ጉባኤ ያ መድረክ ነው። ድምፆችን ወደ አንድ ያመጣል፣ አሰላለፍንና ጥምረቶችን ይገነባል። እንደዚሁም ውጥናችን በራሳችን መንገድ ወደ ተግባር ለመቀየር የሚያስችል እድልን ይፈጥራል ብለዋል። ሁለተኛው የአፍሪካ የአየር ንብረት ጉባኤ የዓለም የአየር ንብረት መፍትሄዎችን ማቀላጠፍ፣ የአፍሪካን ዘላቂና አረንጓዴ ልማት በገንዘብ መደገፍ በሚል መሪ ቃል ከጳግሜ ሦስት እስከ አምስት በአዲስ አበባ ይከናወናል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲን ከምዝገባ ከመሰረዙ በፊት እስከ አምስት ዓመት ማገድ የሚያስችል አዋጅ ማሻሻያ በምክር ቤቱ ጸደቅም። የሕዝብ ተወካዮች ምክር ቤት ምርጫ ቦርድ የፖለቲካ ፓርቲን ከምዝገባ ከመሰረዙ በፊት እስከ አምስት ዓመት ማገድ የሚያስችለው የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ሐምሌ 10 ቀን 2017 ዓ.ም በአካሄደው በሁለተኛው አስቸኳይ ስብሰባ አጽድቆታል። የታገደ የፖለቲካ ፓርቲ እገዳው ጸንቶ በሚቆይበት ጊዜያት ከማንኛውም አይነት የፖለቲካ እንቅስቃሴ በየትኛውም ደረጃ በሚደረግ ምርጫ ላይ እንደዚሁም በጋራ ምክር ቤቱ ውስጥ መሳተፍን ይከለክላል። ከመንግስት ከሚሰጥ ድጋፍ ተጠቃሚም አይሆንም። በጸደቀው አዋጅ ዙሪያ አስተያየታቸውን ለሀገር ውስጥ መገናኛ ብዙኃን የሰጡት አንዳንድ ተቃዋሚ የፖለቲካ አመራሮች ምርጫ ቦርድ አሻሽሎ ባስጸደቀው ሕግ ገዢው ፓርቲ ብቻውን ቢወዳደር እንጂ ሌላ ሰው የሚወዳደርበት ምንም አይነት ሜዳ የለም ብለዋል። ፓርቲዎችን ከምርጫ ሜዳ የሚያስወጣ ነው ሲሉም መተቸታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በማይናማር በአጋጆች እጅ ከሚገኙ አርባ ሁለት ኢትዮጵያውያን መካከል አንድ ሰው ራሱን አጠፋ ተባለም። በማይናማር በሶስት ካምፕ ውስጥ አርባ ሁለት ኢትዮጵያውያን ታግተው የአካል ጉዳት እየደረሰባቸው እናም የሰብአዊ መብት ጥሰት እየተፈጸመባቸው መሆኑን የታጋጅ ወላጆች አስታውቀዋል። ከዚህ በፊት የውጭ ጉዳይ ሚኒስቴር ወደ ሀገር የመለሳቸው መኖራቸውን ያስታወሱት የወላጅ ኮሚቴ አባላት አሁን ግን ያሉት ምንም አይነት ፕሮሰስ አልተጀመረላቸውም ብለዋል። አስራአራት ልጆች በቅርብ ይወጣሉ መባሉን አንስተው ቦታው ድረስ ሲሄዱ ግን ከፖሊስ ጋር ትብብር ስለሚያደርጉና ቀድሞ መረጃ ስለሚደርሳቸው ልጆቹን እንደሚደብቋቸውም ተናግረዋል። ከሁለቱ የማይናማር ታጋቾች መካከል ሰባቱ ሴቶች ናቸው ተብሏል። የሚደርስባቸው ስቃይና ድብደባ ከፍተኛ መሆኑን ያነሱት የወላጅ ኮሚቴ አባላት ምግብ እንደማያገኙና ለሞትና ለአካል ጉዳት እየተዳረጉ መሆኑንም አጽንኦት ሰጥተው ተናግረዋል። ከዚህ በፊት ኮሚቴው በተደጋጋሚ ባቀረበው ጥያቄ መሰረት በኢትዮጵያ መንግስት ከፍተኛ ጥረት በመጠለያ ካምፕ የነበሩ ከሰባት መቶ በላይ ዜጎች ከማይናማር ወደ ኢትዮጵያ መመለስ እንደተቻለ ይታወሳል። በአሁኑ ወቅት ቀሪዎቹ ልጆቻችን ወደ ሀገር እንዲመለሱ ለኢትዮጵያ የውጭ ጉዳይ ሚኒስቴር ተደጋጋሚ ጥያቄ ብናቀርብም ፈጣን ምላሽ ማግኘት አልቻልንም፣ ማለታቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። በመጨረሻም የስልክህን ባትሪ አይኔ ላይ አብርተሃል በሚል የግድያ ወንጀል የፈጸመው ግለሰብ በስርዓት ተቀጣም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በካፋ ዞን ጭና ወረዳ ውስጥ የወንጀል ድርጊቱ ተፈጽሟል። ተከሳሽ ጥላሁን አሰፋ የተባለው ግለሰብ በጭና ወረዳ በላሻሻ ቀበሌ ከምሽቱ አንድ ሰዓት ገበያ ውሎ ወደ መኖሪያ ቤቱ በመመለስ ላይ እያለ የግል ተበዳይም ምሽቱን ወደ ቤቱ እየተመለሰ በወቅቱ ጨለማ ስለነበር የእጅ ሞባይሉን ተከሳሽ አይን ላይ ያበራል። ተከሳሹ ለምን አይኔ ላይ ታበራለህ በሚል በተፈጠረ ጸብ ተከሳሽ የግል ተበዳይን በጩቤ አንገቱ አካባቢ በመውጋት ህይወቱ እንዲያልፍ ማድረጉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን አስታውቋል። ተከሳሽና ሟች በወቅቱ መጠጠጥተው እንደነበርና በስ ር መንፈስ ውስጥ ሆኖ የወንጀል ድርጊቱን መፈጸሙ ለፖሊስ በሰጠው የእምነት ቃል እንደተረጋገጠ ተገልጿል። የጨና ወረዳ ፖሊስ ግለሰቡን በቁጥጥር ስር አድርጎ የምርመራ መዝገቡን በሰውና በሕክምና ማስረጃ በማደራጀት ክስ እንዲመሰረትበት የምርመራ መዝገቡ ለዞኑ የአቃቤ ህግ ተመርቷል። የካፋ ዞን አቃቤ ህግም ከጨና ወረዳ ፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ ክስ መስርቶ ካፋ ዞን ከፍተኛ ፍርድ ቤት ያቀርበዋል። የካፋ ዞን ከፍተኛ ፍርድ ቤትም ግለሰቡ ላይ የመሰረተውን ክስ የመዝገብ ግራ ቀኙን ካዳመጠ በኋላ ግለሰቡን ጥፋተኛ ነው በማለት የጥፋተኝነት ብይን ሰጥቷል። በዚህም መሰረት የካፋ ዞን ከፍተኛ ፍርድ ቤት ባስቻለ የወንጀል ችሎት ተከሳሹ ጥላሁን አሰፋ በ12 ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። ሀገርኛ ሪፖርት። በዚሁ ወደ ውይይት መድረክ ዝግጅታችን እናልፋለን። የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበርን ከመስረታ ውስጥ ከወቅታዊ ተግዳሮቶችና አማራጭ መፍትሄዎችን አካቷል። በአራት የተለያዩ ርዕሰ አጀንዳዎች ላይ የተዋቀረ ሲሆን ከአራቱ የመጀመሪያውን ቀዳሚ ክፍለ ዝግጅታችንን በዛሬው ፕሮግራማችን እናቀርባለን። ሁለቱን ቀጣዮች በቀጣዩ ሳምንት ላይ ይዘን እንቀርባለን። ወደ መጀመሪያው የውይይት መድረክ ክፍለ ዝግጅታችን እናልፋለን። እንሆን አድማጮቻችን፣ የዛሬው የውይይት መድረክ አንኳር የመወያያ አጀንዳዎቻችን በቪክቶሪያ የኢትዮጵያውያን ማህበረሰብ ማህበር ከየት ተነስቶ የት ደርሷል? ምን ተግዳሮቶች ገጥመውት አልፏል? አሁነኛ ችግሮቹስ ምንድናቸው? ከመነሻው እስካሁን ምን ስኬቶችን አስመዝግቧል? ማኅበሩ የቦርድ አመራር ያስፈልገዋልን? ከሆነስ በሥራ አስፈጻሚና የቦርድ አባላት መካከል የተሳለጡ የሥራ ግንኙነቶች እንደምን ሊከወኑ ይገባል? ካልሆነስ ምን አይነት መፍትሔዎች ያሻቸዋል? የሚሉና አጠቃላይ ምክረ ሀሳቦች ይነሱበታል። የውይይቱ ተካፋዮች ዶክተር ቢቾክዋን በቪክቶሪያ ዩኒቨርሲቲ የማህበራዊ ሳይንስ መምህር ደራሲ أدمو و تفرع بفيكتوريا كدمو بى بكترى تبارى مهبر سبب مهبر سبب <President> يا كدمو بى بكترى تبارى مهبر سبب دراسي سبب مهبر سبب مهبر سبب مهبر سبب مهبر سبب مهبر سبب مهبر سبب ያላቸው ውይይታችንን፣ ከቀደምት አመራር አባላት እንጀምራለን። አቶ አዳሙ በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ለአራት አስርት ዓመታት በተቃረበ እድሜው ምን ፋይዳዎችን ከውኗል ማለት ይቻላል? አመሰግናለሁ አቶ ካሳሁን። በጣም ወቅታዊና አስፈላጊ ፕሮግራም ነው በማዘጋጀት ምስጋና ሊቸር ይገባል። ተሳታፊዎቹንም እንደምን አመሻችሁ እንኳን ተገናኘን። በዚህ አጋጣሚ ኢትዮጵያ ማህበረሰብ ማህበር በቪክቶሪያ እንዳልከው አርባ ዓመት ተጉዟል። አንዱ ትልቁ ውለታ ውሄ ነው ሳይ ከስም አቅሙ በፈቀደ መጠን ይህን ያህል ጊዜ መሄዱ፣ በዛ ላይ ደግሞ እግረ መንገዱን በርካታ ሰፈራን ለማደላደል እና ሁለተኛውን ትውልድ ባህሉን ለማስተዋወቅ በርካታ ስራዎችን ሰርቷል። ይህ ማህበር እንግዲህ እንደምናውቀው በጥቂት ኢትዮጵያውያኖች ተመስርቶ እኔ እንኳን መስራች አልነበርኩም። ማህበሩን የተቀላቀልኩት እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ዘጠና ሶስት ነው። እዚህ ሀገር ከመጣሁ በስድስት ወሬ ነው ወደ ማህበሩ የገባሁትና እና ከዛ በፊት የነበረው ታሪክ እንደተነገረን እና እንዳገኘ ነው፣ በሆኑ ቅራኔዎች ምክንያት በተለያየ መንገድ ተዳክሞ ነበር። አመራርም አልነበረም። እና ገብተን ይህንን ነገር እንድናግዝ በተጋበዝነው መሰረት ነበር የገባሁት እና ከዛ በኋላ በመብራት ሰዎችን እየፈለግን ሽልማትም እየሰጠን የቀድሞ ስራቸውን እያስታወሰን ነው የጀመርነው። እና ከዛ በኋላ ያው በተለያዩ ደረጃዎች አብረን ከነበረው ኮሚቴ ጋራ ብዙ ስራዎች ለመስራት ተሞክሯል። እንግዲህ ከየት ተነስቶ ወዴት ሄደ ለማለት ይሄ የረዥም ጊዜ ትልም የነበረው ማህበር ቢሆን ኖሮ እሱን ተከትለን እንሄድ ነበረ። ለምሳሌ የአምስት አመት የአስር አመት የሀያ ዓመት እቅድ እዚህ ተነስተን ወደዛ እንሄዳለን የሚል ዝግጅት ኖሮት ቢሆን ኖሮ የበለጠ ነገሮችን በምሳሌና በማስረጃ ለማስረዳት የተሻለ ይሆን ነበረ። ዞሮ ዞሮ ግን በተዳከመ ሁኔታ ነው የቀጠለው ማለት ይቻላል። ሶስት ጊዜ ተመርጬ ዘጠኝ አመት አገልግያለሁ። ዘጠኝ አመት ቀላል ጊዜ አይደለም። በዛ ባየሁት ጊዜ ውስጥ ምናልባት አንድ ጊዜ ብቻ ነው መቶ ሀምሳ ሰው ስብሰባ ላይ ሲሳተፍ ያየሁት። ከዛ በኋላ ምርጫ እንኳን ሲካሄድ ሀያ ሰው ነው የሚሄደው፣ ሰላሳ ሰው ነው። ይሄ የሚያሳየው ንቁ ተሳትፎ አልነበረም፣ ለማህበሩ እንቅስቃሴ ትኩረት ብዙም የሚሰጥ ሰው አልነበረም። የተወሰኑ ሰዎች ገብተው ነው እንግዲህ ይሄ የሀገር ጉዳይ ነው የህብረተሰባችን ጉዳይ ነው ብለው የሚችሉትን እየደከሙ ሲንቀሳቀሱ የነበረው። አላውቅም፣ አሁን ባለፉት ሁለት ዓመታት ምን እንደሆነ አልተከታተልኩም፣ መረጃ የለኝም። ማህበሩ ማደግ ሳይሆን እንዲሁ ባለበት ነው እያዘገመ ያለው በተወሰነ ደረጃም ቀንሷል። ከዚህ በፊት የተጀመሩ ፕሮግራሞች ራሳቸው የሉም። ለምሳሌ የአማርኛ ቋንቋ ትምህርት ቤት ተከፍቶ ነበር፣ አሁን የለም። በግለሰቦች እጅ ያለ ነው። ለአዛውንቶች የእንግሊዝኛ ቋንቋ ትምህርት አስጀምረን ነበር፣ ያ አልቀጠለም። ለተማሪዎች የትምህርት ጥናት ፕሮግራም ተከፍቶ ነበር፣ እሱ የለም። ከካቶሊክ ቤተ ክርስቲያን ጋር በመነጋገር በዘላቂነት ነፃ ቢሮ አግኝተን እየሰራንበት ነበረ ያም ረዥም ጊዜ ሆነው ከቀረ። የተለያየ የኪነት አልባሳትን ከኢትዮጵያ በማስመጣት የኪነት ቡድን አቋቁመን ነበር። ያ የለም። የኤስቤስ አማርኛ ፕሮግራም እንዲከፈት ሁሉ ሰርተናል። ሎቢ አድርገናል። የራሳችን የራዲዮን ፕሮግራም ነበረን ስሪሲአር። አሁን የለም። የኢትዮጵያን አዲስ ዓመት ቀበላ ፕሮግራም በአዳራሽ ሳይወሰን በሁለት ሺ አምስት ወደ አደባባ እውጥተን አዘጋጅተናል። እስካሁን የሚታየው እሱ ብቻ ነው። የኢትዮጵያ ማህበረሰብ ማህበር ፌዴሬሽን በሁለት ሺ ሰባት ሲድኒ ሄደን አቋቁመን ነበረ። እሱም አልቀጠለም። እና እንግዲህ የሚያሳየው ባጭሩ ብዙ ነገሮችን መዳሰስ ይቻላል። ባጭሩ በዝግመት ላይ ያለነው እንዲሁ ብቻ የተወሰኑ እንቅስቃሴዎችን እያደረገ፣ በተለይ ጉልህ ነገሩ የሚታየው እዚህ ሀገር ጥገኝነት ማመልከቻ ላመለከቱ በርካታ ሰዎች ድጋፍ ሰጥቷል፣ እየሰጠም ነው። ይሄ ነው የጎላል ምለው የለኝም። እና ያለበት ሁኔታ ይሄ ነው በእኔ ግምጋሜ። አመሰግናለሁ። መልካም አቶ አለማየሁስ ሁላችሁንም ሰላም ብያለሁኝ። ወንድማችን ካሳሁን በእውነት አንተ በዚህ በማህበር ላይ ለምታደርጋቸው ጠንካራ ስራዎች፣ አንድ ሆኖ ጠንክሮ እንዲወጣ ለምታደርገው ጥረት በጣም እናመሰግናለን። አሁንም እያደረክ ያለው የዚያው አካል ነው። ገና ድረስ እኔ አሁን አዳሙ ከተናገራቸው ውጭ ምንም የምጨምረው ነገር የለም። ግን የዚህ ማህበር አመሰራረቱ አነሳሱ ብዙ በችግር ላይ የተመሰረተ ቢሆንም ጥቅምና ጉዳቱ እንደተጠበቀ ሆኖ ጥሩ ደረጃዎች የደረሰበትም ጊዜ ነበረ፣ የወደቀበትም ጊዜ ነበረ። በተለይ ግን በጣም በጣም በጣም የተለየ ስራ ተሰርቷል ብዬ የማስበው ኮንስቲትዩሽን፣ የረባ ኮንስቲትዩሽን ያልነበረ ነው። እኔ አስራ ዘጠኝ ዘጠና አራት ጀምሮ በአድቫይዘሪ ኮሚቴ ተዋቅሬ እና አዳሙ ነበሩ የሚኖሩት እዚያ ውስጥ ነበር የምሰራው ከዚያ በኋላ በአስራ ዘጠኝ ዘጠና ሰባት ምርጫ ላይ ተመርጬ ነገሮች አካሄዳቸው ጥሩ ስላልነበሩ ከዚያን ጊዜ ጀምሮ ትንሽ ወደኋላ ብዬ ነበረ። ምክንያቱም ለግል ጉዳያቸው ሰዎች ይዘው ሊጠቀሙበት ይፈልጋሉ ማህበሩን ለህዝብ ሰርቪስ ከመስጠት ይልቅ። ያም አንዱ የጎዳበት ምክንያት ነው። ከዚያ መጨረሻ ላይ ያው ህግ ኖሮት በደንብ በህግ መተዳደር አለበት፣ ህግ የሚመራው ድርጅት መመስረት አለብን፣ ወጥ የሆነና ቀጥተኛ የሆነ ስራ መስራት አለበት ተብሎ ኮንስቲቱሽን ተጽፎ ያንን ደግሞ ለመጻፍ እኔና አቶ አዳሙነን ብዙ ስራ ያወጣ የሰራ ነው። መቶ ስልሳ ሁለት ሰው ነው ያጸደቀው። ይሄ መቶ ስልሳ ሁለት ሰው በዛ ታሪክ ውስጥ አልነበረም ከዚያም በፊት እና ወደ ሀያ ሁለት ሀያ ሶስት አራት ፔጅ አካባቢ ነው የጸደቀው። ይሄ መተዳደርም ሁሉንም ነገር ያማከለ ነበረ ያኔ ጥሩ ስራ ሆኖ እያለ ያው ተግዳሮቶችም አሉ። በጊዜው የተለያየ ችግር የሚፈጥሩም ሰዎች ነበሩ። በእነሱ ምክንያት ነገሮች እንደውም የተመረጥንበትን ጊዜ ሶስት አመት ሳንጨርስ ነው የወረድነው። በሁለት አመት ከዘጠኝ ወራችን ነው ትተን የወጣ ነው። አሁን ቅድም አዳሙ ያላቸው ብቻ ሳይሆኑ ከዚያም ባለፈ ብዙ ስራዎችን ሰርተናል። በምሳሌ ያክል ስፖርቱ አራት ቡድኖችን አቋቁሞ ስፖርቱ በጠንካራ ሁኔታ ይመራ ነበረ። ፌዴራል ያመለከተ ኢትዮ አውስትራሊያን ፌዴሬሽን የሚል የስፖርት ማህበረ ፈጥረን ነበረ። ጠንካራም ነበረ። ብዙ ቶርናመንቶችንም ተሳትፈዋል። ከዚያም አልፎ ተርፎ ይሄ አሁን ቅድም አዳሙ የሚያነሳው ኢትዮ አውስትራሊያን ካውንስል የሚል ማህበረሰብ የሚል እሱም ፈጥረን ነበረ። እሱም እንዳለ ደብዛው በተወሰኑ ሰዎች ሩጫ ይቆጣጠሩታል። ከዚያ በኋላ ደብዛውን ያጠፉታል። ምክንያቱም ለሚሰራው ስራ አቅሙም የላቸውም፣ ለማስቀጠልም ችሎታ የላቸውም፣ ክህሎቱም የላቸውም። ለመግባትና ግን ለመቆጣጠር ፍላጎት አላቸው። ከዚያ በኋላ ያው እንዳልነበረ ያደርጉታል። ያ የራሱ የማህበሩ ድክመት ዋነኛ ምክንያት ነው። በተለይ አንዳንድ ሰዎች ለሰባት ለስምንት ለዘጠኝ ዓመት አንድ ቦታ ከያዙ በኋላ ይነቃነቁ እና ያ ችግር አሁን ላለበት ደረጃ አብቅቶታል ማለት እችላለሁኝ። ከዚያም አልፎ ተርፎ በዚህ በቪክቶሪያን ፉትቦል ፌዴሬሽን ተመዝግበን ሜልበርን ላይን የሚል ተመዝግበን በተለይ የኢትዮ አውስትራሊያ ማለት ዚ የኢትዮ አውስትራሊያን የስፖርት ፌዴሬሽን የሚመራልን ማን ነበረ? በኢትዮጵያ ስፖርት ኮሚሽን ውስጥ ይሰራ የነበረ አንድ ወንድማችን። ከዚያም አልፎ ተርፎ ደግሞ ለማህበሩ ጥሩ አስተዋጽኦ ያደረጉ ከኳሱ ጋር የሚተዋወቁ ከስፖርቱ ጋር የሚተዋወቁ ሰዎች የነበሩበት ጠንካራ አደረጃጀት ነበረ። ያ ሁሉ እንዳይቀጥል ተደርጓል። እና ያ የነበረው ነገር እንዳለ ደብዛው ጠፍቶ አሁን ያለንበት ደረጃ የመከፋፈል ደረጃ ላይ ደርሷል። እና አልተሰራም ማለት አይደለም ግን በየጊዜው በክህሎት በችሎታ ገብተው ሰዎች እንዲሰሩ ወይም ሰዎች መጥተው እንደገና ደግሞ ራሳቸውን ዝግጁ አድርገው አለመስራታቸው አሁን ላለንበት ድክመት ዳርጎናል እና አዲስ ሆነን ስንገባ ከኛ በስተቀር ሌሎቹ የሰሩ አይመስልም የሚልም ደግሞ አንዳንድ ስሎጋኖች ለዚህ ውድቀት ዋና ምክንያቶች ሆነዋል እንጂ ማህበሩ ከፍ ዝቅም ቢል ብዙ ስራዎችን ሰርቶ አልፏል። የዚያን ያክል ግን እንዳመሰራረቱ ብዙ ደረጃ ላይ ያልደረሰን ብለን ማለት እንችላለን። የዚህ ሁሉ ምክንያቶች ቅድም እኛ ሁላችንም የዘረዘርናቸው ነገሮች ናቸው ብያምናለሁኝ። ለዚህም ዋናው ተጠያቂ ማህበረሰቡ ነው። ማህበረሰቡ ችግር አለ ወይም ይሄ ፕሮብለም ተፈጥሯል ሲባል በገፍ ይመጣል። ነገር ግን የሚመረጥና ትክክለኛውን ስራ ይዘን እኒህ በሚባልበት ጊዜ ስለማይመጣ እነዚህ እነዚህ ዋና ተግዳሮቶችና ምክንያቶች ናቸው ብያስባሉ። ወደዛው እንመለሳለን። አቶ አህመድ በተለያዩ የማህበረሰቡ አመራር ውስጥ ከስፖርት እስከ ቦርድ አገልግለዋል። አሁን በቅርቡም እንደዚሁ የስራ አስፈጻሚ አባልም ነበሩ። በዚህ ባለፉት ተሞክሮ የኢትዮጵያ ማህበረሰብ ማህበር ሂደትን በምን መልክ ነው የሚያዩት? ከየት ተነስቶ የት ደርሷል? በእርሶ ተሞክሮ አታያ ታንኪ በጣም አመሰግናለሁ ካሳሁን። በዚህ ባለን ችግር ላይ ብዙ አስተዋጽኦ የምታደርገው የኤስቢኤስ ክን ግሌ በጣም አመሰግናቸዋለሁኝ ለኢትዮጵያ ኮሚቴ የምታደርጉት ነገር፣ በተለይ አዳሙና አሌክስ በዛ ውስጡም ብዙ ዓመት ስለነበሩበት በደንብ ገልጸውታል። ትንሽ ተጨማሪ የምለው የእኛ የህዝባችን የማህበሩን ግንዛቤ በደንብ አልተረዳውም፣ ስለሆነ ይሄን ነገር ብዙ ነገር ወደ ላይ ጥሩ ቦታ ደርሰን ታች የምንሮድበት ነገር አለ እና ያንን ነገር የሰው ግንዛቤ ሁሉ ፎሎ አድርገ እንደዚህ አደረጋቸው። ስናጠፋ ለምን ብዙ ሆነ፣ ጥሩ ነገር ስናደርግ በጣም ጥሩ እያሉ ሰው እንኳ ፎሎ ቢያደርገን ከዚህ የበለጠን ደርስ ነበር። ምሁራኖች አሉን፣ ሰራተኛ ሁሉ ሁሉ ነገር የተሟላለን፣ ግን አይ ቲንክ ብዙዎች ሰዎች የኮሚቴ ጥቅም በደንብ አላወቁትም ልበል። አዶ ነው ያ ላይ ነው እንጂ ለመስራት ከኋላችን። ለምሳሌ ፎር ኤግዛምፕል እንደ ሳውዝ ሱዳን መጥተው አሁን ሌላ ቦታ ነው ያሉት። እኛ ግን ብዙ ነገር እያለን አልተጠቀምንበትም እና ምናልባት የሕዝባችን ግንዛቤ ጥሩ አይደለም እላለሁ እና በተረፈ ብዙውን ገልጸውታል። በኔ በኩል ታንኪ በጣም አመሰግናለሁ ጨርሻ አቶ ታክሎስ፣ እንደዚሁ ከአንጋፋ የማህበረሰብ ማህበር አባላት አንዱ ኖት። በታዝማኒያም እንደዚሁ የታዝማኒያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚዳንት ሆነው አገልግለዋል። የስራ አመራር ምን እንደሚመስል ይረዳሉ፣ በውስጡ አልፈዋልና የውይይታችን መነሻ የሆነውና በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር በግርድፉ ኬት ተነስቶ የት ደርሷል? ምን ፋይዳዎችን ከውኑ አልፈዋል ማለት ይቻላል፣ ባለፉት አርባ ያክል አመታት አመሰግናለሁ ጋዜጠኛ ካሳሁን፣ ለኢትዮጵያ ማህበር ማህበረሰብ የምታደርገው አስተዋጽኦ ከልብ አመሰግናለሁ። እንዲሁም የውይይቱ ተሳታፊዎች እንደ ምን አመሻችሁ እላለሁኝ። ሶስቱም ብለውታልኝ ለማህበሩ እንደ ማህበረሰብ አባልነቴ ከመቆርቆር የተነሳ ማህበሩ ቀጣይነት እንዲኖረው ችግሮች ገፍተው ከመሄዳቸው በፊት እንደ የበኩሌ ሚኒስቴር ሀሳብ ለማካፈል ነው ዛሬ የቀረብኩት እና ማህበሩ ከየት ተነስቶ የት የሚለው ማህበሩ እንደ ማንኛውም የዲያስፖራ ማህበር ለምሳሌ ማለት እንደ ካናዳ፣ እንደ አሜሪካ፣ እንደ አውሮፓ ወዘተርፍ እንደነሱ ጠንካራና ደካማ ጎኖች ይኖሩታል። ቢሆንም ይሄ የኢትዮጵያ ኮሚኒቲ ማህበር እኔ እስካየሁ ድረስ ድክመቱ እንዳለ ሆኖ ኢትዮጵያዊነትን ወግና ባህል በመጠበቅ በስፖርት በኩል አዲስ ዓመትም እንደዚህ በሚመጣበት ሰዓት ሌሎችንም እንደዚህ እንደዚህ የመሳሰሉትን ስራዎች በከፍተኛ ደረጃ ሲሰራ የቆየ ኮሚኒቲ ማህበር ነው እና ችግሮች ደግሞ በእርግጥ እንግዲህ ይኖራሉ። ችግሮች ቅድም እንደተባለው የማህበረሰቡ አለመሳተፍ ነው እና እንግዲህ፣ በአጠቃላይ ምንድን ነው ብዙም እንትን አለበት። ከየት ደረሰ ከየት የሚለው ባጭሩ፣ ድክመቱን እንዳለ ሆኖ ድክመትና ጥንካሬው እንዳያዘ ኢትዮጵያዊነቱን ጨብጦ እስካሁን ድረስ ቆይቷል። እንግዲህ እንትን ባጭሩ መልካም፣ ዶክተር ቢቾክ ከእርሶም ጋር እንዲሁ ቀደም ሲል በተለይ በዚሁ በኢትዮጵያውያን ማህበረሰብ ማህበር ጉዳይ እና በሌሎችም ኢሹዎች እንዲሁም በተለይ የጋምቤላን ማህበረሰብ ማህበር በቪክቶሪያን አስመልክቶ ከረጅም ዓመታት በፊት ተናግረናል። በአመራር ውስጥ በማህበረሰብ ውስጥ የተለያዩ አገልግሎቶች አበርክተዋል እና ካሉበትም የማህበራዊ ሳይንስ ዘርፍ የአንድ ማህበረሰብ ማህበር ወይም በጥቅሉ አንድ ማህበረሰብ እንዳለ ከማህበሩ በተናጠል ጠንክ ተመክሮ መቆም ያልቻለው ለምንድን ነው? በተለይ ከተሞክሮ አኳያ ኢትዮጵያውያን ማህበረሰብ ማህበር በአንድ ላይ ጠንክሮ ሊቆም ያልቻለበት ምክንያት ምንድን ነው? እንደሚታወቀው ባለፈው ባደረግነው ውይይት የጋምቤላ፣ የትግራይ፣ የኦሮሚያ፣ የተለያዩ ሐረሪ የመሳሰሉ መቋቋም በእርግጥ የአገር ቤቱ የፖለቲካ ነጸብራቅ ነው። ከዛ ባሻገር እዚህ ያለውም ለአሰባሳቢነት ብቁ መሆን ባለመቻሉ የተነሳ ነው የሚል ትችት ተሰንዝሮ ነበር። ባለ ባለፈው ከረጅም ጊዜ በፊት እና የእርስ ግል አተያይ ምን ይመስላል? በጣም አመሰግናለሁ። አቶ ከሳውን ላደረከው ጥረት በሙሉ ልባዊ ምስጋና ነው የምናቀርበው። ሌሎች ተሳታፊዎችንም ጊዜያቸውም፣ ሰውታቸው እዚህ በመገኘታቸው በጣም ትልቅ ምስጋና ነው ነ ማቀርብላቸው እዚህ ጥያቄ ማህበሩን የኢትዮጵያ ማህበረሰብ ከየት ተነሳ እየት ደረሰ ለሚለው ነገር ጓዳ ዳሞ ና አሌክስ በጣም ጥርክሬ አይነት ቤዚግ ያለው አይነት መግለጫ ሰጥቶበታል፣ እና ብዙ ነገር እዛ ላይ የሚለው ነገር አይኖረኝም። ምክንያቱም አንደኛ በአካልንም አጠቃላይ በኢትዮጵያውያን የሚያቅፍ አይነት ድርጅት ውስጥ አልተሳተፍኩም። እኔ እዚህ አገር ስደርስ ቅድም ከሳውን እንዳነሳው ማህበረሰቡ ከተለያየ ከመጣበት አካባቢዎች በተለያየ ብሄር ተኮር የሆነ ኮሚኒቲ ላይ ነበረ የተደራጀው። ያንን እንግዲህ የአገር ቤት የነበረው የፖለቲካ ሁኔታ ተንጸባርቆ ነው የኦሮሞ ኮሚኒቲ፣ አማራ ለብቻ፣ ገንቤላ ለብቻ ሆነ ሌላ እንደዚህ ሌሎችም እንደዚሁ ተከፋፍሎ ተደራጅቷል። ያንን ኦፍኮርስ አንድ ችግር ሆኖ ኮሚኒቲዎች እያዳከመ ነው። የኢትዮጵያ ኮሚኒቲ ብቻም አይደለም የሌሎች ኮሚኒቲዎችም በተመሳሳይ መልኩ አዳክሞታል። ለምሳሌ ኢስት አፍሪካን ኮሚኒቲ እንዳለ በሙሉ ነገር ግን አመራር ላይ በነበረ ጊዜ እኔም ሪች ያደርገኝ ስለነበረ እዛ አካባቢም በስብሰባዎችም በምንም ለመሳተፍ ሞክሬ ነበረ መጣ ነበረ እና ብዙም ባይሆንም ከሰፋፈራችን እና ችግሮች እንዳሉ ይታወቃል። ነገር ግን በርቀትና በቅርበትም በምናየው አንዳንድ እንቅስቃሴዎች በተለይ በስፖርት በኩል ቅድም አቶ ተከሎ ያላቸውት ለምሳሌ አመት በዓል በደረሰ ጊዜ ጥሩ እንቅስቃሴዎች እንድትደረገ ይታያል። እና የማህበረሰቡን እንቅስቃሴ እንዳለ የሚያሳይ አይነት ነገሮች አሉ። ከሌሎች ጋር ሲነጻጸርም ጠፍተዋል የለም ይህን ያህል እንቅስቃሴ የለውም ተብሎ ማለትም አይቻልም። ግን ችግሮች እንዳሉ ይታወቃል። በተለይ አመራር ላይ ለነበሩና አሁን አመራር ላይ ላሉ ሰዎች በሚገባ ሊነግሩን ይችላሉ። ማህበረሰብ መልክ ምንድን ነው ሊሆን የሚችለው? አሁን ያለንበት አካባቢ ኦር አገር ማልቲካልቸራሊዝም ብሎ የሚል ፖሊሲ ላይ ተንተርሶ ነው አሁን ኮሚኒቲዎች ለማንሰራራት የሚሞክረው። ያንንም እኮ ኮሚኒቲም ወደ አንድነት አያመጣም ሞልቲካልቸራሊዝም ሲባል። ስለዚህ የተለያዩ ካልቸሮች ለየብቻው የሚንሰራሩበት አይነት ፖሊሲ አይነት ነገር ነው የሚመስለው። ነገር ግን ሶሻሊ ኦር በካልቸራል ባክግራውንድ ኮሚኒቲዎች ወደ አንድነት ለማምጣት እና ጥንካሬያቸው እንዲኖር ለማድረግ አንድነት መኖር አለበት፣ ወደ አንድነት መምጣት አለበት። ያንን ለማድረግ ደግሞ አመራር በጣም ወሳኝነት አለው። አመራር የሚያጠናክረው ፖሊሲ ሲኖር ነው ወይ፣ ህግ። ለምሳሌ ኢትዮጵያን ኮሚኒቲ ህግ አለው ወይ፣ ፖሊሲ አለው ወይ? በትክክል እንዳለው ተብሎ ነበረ። ያንን እየተንተራረሰ ነው ወይ አመራሩ፣ በዛ ላይ ተንተራሶ ነው እየሰራ ያለው። ምክንያቱም አንዳንድ ድክመቶች በሪሶርስ ላይ ነው የተመሰረተው። ችግሮቹን እና ሪሶርስ እንዴት ይመጣል ከየት ሊመጣ ይችላል? እንዴት ማንችል ማድረግ ይቻላል? የሚሉ አይነት ነገሮች በየጊዜው ኮሚኒቲ በህጉ ላይ ተንተርሰው በየጊዜው የሚሰጠው አይነት ማብራሪያዎችና ትምህርቶች ትንትራሰ ይሆናል ይመስለኛል። ዋናው ነገር ወደ ቲዮሪቲካል ባክግራንድ ከመግባት በፊት ኦፍኮርስ ሪሰርች አይነት ነገርና ዘርዘር ያለ አይነት ሁኔታ ተዘጋጅተው ማቅረብ ይቻላል። ነገር ግን ወደዚያ ከመሄድ በፊት አይ ቲንክ ዋናው ነገር ወደ ዋናው ነጥቡ ላይ ነው ማተኮር ያለበት። ልምድ አለን ከኢትዮጵያውያን ከሌሎች ጋራ አንዳንድ ነገሮች ይጀመርና ሰው በኋላ እንትን ተስፋ የመቁረጥና ወደ ኋላ የመገሻሽ አይነት ነገሮች ይታያሉ። በእኛ ኮሚኒቲ እነኚህ ነገሮች መቅረፍ የሚቻለው በሚለው ጉዳይ ላይ የተሻለ አይነት መድረክ የሚያስፈልግ ይመስለኛል። አድማጆቻችን ከዶክተር ቢቾክ ዋን በቪክቶሪያ ዩኒቨርሲቲ የማህበራዊ ሳይንስ መምህር ደራሲ አደቡ ተፈራ፣ የቀድሞው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት አቶ አለማየሁ በዛብህ፣ የቀድሞው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ዋና ጸሐፊ አቶ አህመድ ዳውድ፣ የቀድሞው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የስራ አስፈጻሚና ቦርድ አባል አቶ ታክሎ ተሾመ የቀድሞው የታዝማኒያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት እና በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር አባል ጋር በቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ከየት ተነስቶ የት ደርሷል? በሚል መጠይቅ በቀዳሚነት ያካሄድ ነው ውይይት በዚሁ አልተገታም። በቀጣዩ የውይይት መድረክ ክፍለ ዝግጅታችን በቪክቶሪያ የኢትዮጵያውያን ማህበረሰብ ማህበር ምን ተግዳሮቶች ገጥመውታል? ምንስ መዘዞችን አስከትለዋል? የሚለውን የመወያያ ነጥብ ተመርኩዘው ግለ አታዮቻቸውን ያጋራሉ። የውይይት መድረክ በዚሁ ወደ ማለፊያ ተካ እንደ ኢየሩሳሌም እናምራለን። Ding <laughs> በዚሁ ወደ ቀጣዩ የሰፈራ መምሪያ ዝግጅታችን እናመራለን። የግብር ክፍያ መላሽን ያነሳል። እነሆን። ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። አውስትራሊያ ውስጥ የግብር ተመላሹን እንደምን ማቅረብ እንደሚችሉ አውስትራሊያ ውስጥ ጁን ሰላሳ የፋይናንስ ዓመት ማክተሚያና የግብር ጊዜ መጀመሪያ ነው። ግዴታዎቹንና ለግብር ተመላሽ መመዘኛዎችን የሚያሟሉ መሆኑን ማወቁ ለፋይናንስ ቅጣቶች ላለመዳረግና ስህተቶችን ከመስራት እንዲድኑ ያግዞታል። የቤተሰብ ድጎማ ክፍያዎችን የሚቀበሉ ቤቶ ሆነው የሚሰሩ የግብር ተመላሾን ለመጀመሪያ ጊዜ የሚያቀርቡ ወይም ነፃ ገለልተኛ ምክርን የሚሹ ከሆነ ምን ማድረግ እንዳለቦት ግንዛቤን ይጨብጡ። ገቢውንና የግብር ተመላሹን መጠየቁን የሚያነጻጽረውን ቅጽ ተከትሎ የአውስትራሊያ ግብር ጽሕፈት ቤት ተመላሽ ሊያገኙ ይገባው እንደሁ ወይም መክፈል የሚገባዎትን ዕዳ እንዳለቦት አመዛዝኖ ይወስናል። የአውስትራሊያ ግብር ጽሕፈት ቤት ረዳት ኮሚሽነር ሮበርት ቶምሰን ግብር ከፋዮች የግብር ተመላሽ መጠይቃቸውን አሰናድተው ለማቅረብ በግብር ወኪል በኩል እስከ ኦክቶበር 31 ወይም ያለ ግብር ወኪል ራሳቸው የሚከውኑ ከሆነ ረዘም ያለ ጊዜ እንዳላቸው ልብ ያሰኛሉ። ምንም እንኳ ከጁላይ አንድ አንስቶ የግብር ተመላሽውን ማቅረብ የሚችሉ ቢሆንም የአውስትራሊያ ግብር ጽህፈት ቤት አውቶማቲክ ቅድመ ሙሌት የፋይናንስ መረጃዎችን እንዲያሰፍርሎት እስከ ወሩ መጨረሻ እንዲጠብቁ ይመከራል። ይህም የሥራ ክፍያ ማጠቃለያ፣ የገቢ ወለድና የግል ጤና ኢንሹራንስ ዳታን ያካትታል። አቶ ቶምሰን አክሎም ያም ማለት የግብር ተመላሻቸውን ለማሰራት ሲሄዱ በጣሙን የቀለለ ፈጣንና፣ የተወሰኑ ነገሮችን የመርሳት አጋጣሚያቸው ያነሰ ይሆናል እናም የግብር ተመላሻቸውን ራሳቸው ይሙሉት ወይም በግብር ወኪል በኩል መረጃው እዛው ይኖራል በማለት ያስረዳሉ። የቅድመ ሙሌት መረጃ የወሰዱትን የድጎማ ክፍያዎች ያካትታል። የአገልግሎቶች አውስትሬልያ የማኅበረሰብ መረጃ መኮንን ጀስቲን ቦት በበኩላቸው እርሶ አንዱ የእኛ ደንበኛ ከሆኑ በጁላይ ወር አጋማሽ ግድም የሴንተርሊንክ ክፍያ ማጠቃለያን ዝግጁ እናደርግሎታለን ይላሉ። የቤተሰብ ግብር ጥቅም ወይም የሕፃን ልጅ ክብካቤ ድጎማ ተቀብለው ከሆነ እርሶ አገኘሁት ያሉትን ገቢና ትክክለኛውን ገቢ በማነጻጸር በየፋይናንስ ዓመቱ መጨረሻ አገልግሎቶች አውስትሬልያ የርሶ የተጣራ ክፍያዎች ይኖረዋል። በአውስትሬልያ ግብር ጽፈት ቤት የእርስዎ የግብር ተመላሽ ግምገማ ማስታወሻ መሠረት መልሰው ሊከፍሉ አሊያም የሚገባዎትን ተመላሽ ገንዘብ ያገኛሉ። ታሳቢ ገቢው ከትክክለኛ ገቢው ጋር ተመሳሳይ ከሆነ ማስተካከያ ማድረግ የሚያሻ አይሆንም። አቶቦት እርሶ ወይም የፍቅር ጓደኛው ለፋይናንስ ዓመቱ የግብር ተመላሽ ማቅረብ የማያሻችው ከሆነ አሳውቁን፣ ስለምን አውቶማቲክ በሆነ መንገድ መረጃው አይደርስንምና፣ አንዴ ያንን መረጃ ካገኘን የገቢ ማጣራቱን እኛ እንከውናለን ብለዋል። ወደ አውስትሬልያ በቅርቡ የዘለቁ ላለፈው የግብር ዓመት የግብር ተመላሽ ማቅረብ ይገባቸው ወይም አይገባቸው እንደሁ ሊያረጋግጡ ይገባል። ያም ባይሆን የግብር ተመላሽ የማያሻውን ቅጽ ለአውስትሬልያ ግብር ጽ/ቤት ማቅረብ ግድ ይላቸዋል። ከሥራው አካልነት አኳያ የግብር ተቀናሽ ወጪዎችን መጠየቅ ይችላሉ። የአውስትሬልያ ግብር ጽህፈት ቤት አቶ ቶምሰን የግብር ተመላሽ ከመጠየቅ በፊት ሦስት ቁልፍ ነገሮችን ልብ ማለት እንደሚሻ ሲያሳስቡ፣ አንድ ወጪውን ራስዎ ያወጡ መሆንና ተመላሽ ያላገኙበት ሊሆን ይገባል። ሁለት ያም ወጪ ገቢ ከሚያገኙበት ጋር በቀጥታ ተያያዥ መሆን አለበት። ሦስት ወጪውን የሚያረጋግጥ የደረሰኝ ሬኮርድ ሊኖሮት ይገባል ይላሉ። ከቤት መስራት ከቤት ሆነው የሚሰሩ ከሆነ በሰዓት ከቤት ሆነው የሰሩበትን ቋሚ የጊዜ መጠን አሊያም ትክክለኛውን ወጪዎችን በመጠቀም ወጪዎችን ያስሉ። በየትኛውም መንገድ ይሁን መላ ዓመቱን ከቤቶ ሆነው የሰሩባቸውን ሰዓቶች ሬኮርድ ሊይዙ ይገባል። በአውስትራሊያ ግብር ጽሕፈት ቤት ድረ ገጽ ላይ ሰዎች ስለምን ለሥራ ዘርፋቸው የግብር ተመላሽ መጠየቅ እንደሚችሉ ወይም እንደማይችሉና ምን አይነት ሬኮርዶች መያዝ እንዳለባቸው የሚያስገነዝቡ አርባ የተለያዩ ኢንዱስትሪና የሥራ መለያ መመሪያዎች አሉን ሲሉም አቶ ቶምሰን ያመለክታሉ። ስንዱ እገዛ በዓመት ከስልሳ ሺህ ዶላርስ በታች የሚያገኙ ተከፋዮች የግብር እርዳታ ፕሮግራም በኩል የግብር ተመላሻቸውን ሞልተው ለማቅረብ የሚያስችል መመዘኛን ሊያሟሉ ይችላሉ። እንዲሁም ከአውስትሬልያ ግብር ጽፈት ቤት ገለልተኛ በሆነ የፌዴራል ድጎማ ፕሮግራም አማካይነት በመላ አገሪቱ ብሔራዊ ግብር ክሊኒክ ፕሮግራም ከአስራ አምስት በላይ በሆኑ ክሊኒኮች መመዘኛዎች ለሚያሟሉቱ ምዝገባ ካካሄዱ የግብር ወኪሎች ጋር በመተባበር ነፃ አገልግሎቶችን ይሰጣሉ። በኒው ሳውስ ዌልስ ዩኒቨርስቲ የግብር ሕግ ፕሮፌሰርና ግብርና ንግድ አማካሪ ክሊኒክ መስራች ዳይሬክተር የሆኑት አን ካዊስ ኩማር ከደንበኞች አታያይ አኳያ አገልግሎቱ በፋይናንስ ተግዳሮትና ሁከት ውስጥ ላሉ ሰዎች አጋዥ እንደሆነ ሲያስረዱ፣ ከማኅበረሰብ መስክ ወደ እኛ ይመራሉ። በአብዛኛው የሚመሩት በፋይናንስ አማካሪዎች፣ የሕግ አገልግሎቶች፣ ላይፍ ላይን እና ሌላ የማኅበረሰብ አገልግሎት አማካይነት ነው ይላሉ። የግብር ወኪልን መጠቀም። በርካታ አውስትራሊያውያን የግብር ተመላሾቻቸውን ለማሰራት ለግብር ወኪል አገልግሎቶች ክፍያዎችን ይፈጽማሉ። እርግጥ ነው የአውስትራሊያውያን የግብር ወኪል ተጠቃሚነት ከጣሊያን ቀጥሎ በሁለተኛነት ተመዝግቧል። አንድ በፕሮፌሰር ካዊስ ኩማር አጋር መሪነት የተካሄደ ጥናት የግብር ወኪልን መጠቀሙ ራሰው ከሚሰሩት የግብር ተመላሽ ጋር ሲነጻጸር የላቀ የግብር ተመላሽ እንደማያስገኝ አመልክቷል። የዓመት ገቢዎ ቢያንስ መቶ ሰማንያ ሺህ የሚደርስ ካልሆነ በስተቀር ከተባባሪ ደራሲዎቹ ክሪስ ኢቫንስና ያንግ ዲዮክሊም ጋር የአምስት ሚሊዮን አውስትራሊያውያንን የአምስት ዓመታት የግብር ተመላሽ ናሙናዎች ተመልክተናል። ሰዎች ከታክስ አማካሪ የሚያገኙት እውነተኛ ጥቅም ሆኖ ያገኘ ነው። አመቺና እርግጠኛ የሆነ እንደ ንግድና የኪራይ ቤት ወይም ከሦስተኛ ወገን ሲሆን ነው። የግብር ተመላሽ ሲያሰሩ የግብር ወኪሎ ምዝገባ ያካሄደ መሆኑን እርግጠኛ ይሆኑ ሲሉም ይመክራሉ። በመካከልም የግብር ባለሙያዎች ቦርድ የርሶ የመጀመሪያው የስልክ ጥሪ መዳረሻ ነው። ይሁንና አንዳቸው የእውቅና ማረጋገጫቸውን አንግተው ወይም ለጥፈው ያሉትን የተመለከቱ እንደሆነና ፍለጋም በማድረግ ምዝገባ ያካሄዱ የግብር ወኪል መሆናቸውን ማረጋገጥ ይችላሉ ብለዋል። እናም ሁሌም የአውስትሬልያ ግብር ጽህፈት ቤትነን ባይ አስመሳዮችን ነቅተው መጠበቁን አይዘንጉ። አቶ ቶምሰን በ2023 የግለሰብ ማንነት መረጃን ለማግኘት የጭበርባሪዎች ከሰዎች ጋር ግንኙነት ማድረግ በ60 ፐርሰንት እንደጨመረ አመላክተዋል። እኒህም እንደ ስም፣ አድራሻ፣ ማይጋቭ አይዲ የግብር ማህደር ቁጥር ወይም የብድር ካርድ ዝርዝሮችን የመሰሉ እርሶን ተመስለው ለመቅረብ የሚያስችሏቸውን ዝርዝር መረጃዎች ያካትታል። መልእክቱ ወይም የስልክ ጥሪው የሐሰት መሆኑንና ለመሆኑን ራስዎን ይጠይቁ። በጭራሽ የእርሶን ማይጋብ አካውንት ሃይፐርሊንኮች አይጫኑ። ሁሌም የማይጋቭ ወይም የአውስትራሊያ ግብር ጽሕፈት ቤት ዝርዝሮችን በእርሶ መፈለጊያ ይጠቀሙ በማለት አቶ ቶምሰን ያስጠነቅቃሉ። አያይዘውም የሆነ የተሳሳተ ነገር ያለ መስሎ ከታሰበ ወይም የአውስትራሊያ ግብር ጽሕፈት ቤት አካውንቶ ላይ ጥርጣሪዎች የሚያሳድሩ እንቅስቃሴዎችን ልብ ካሉ እኛን ያነጋግሩ ብለዋል። ይህ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 አድማጮቻችን፣ ከመሰናበታችን በፊት በመጪው ሮብ ዝግጅታችን ተከታዩን የማህበረሰብ ለማህበረሰብ የውይይት መድረክ ዝግጅት ይዘን እንቀርባለን። ርዕሰ ዜናዎቹን ደግመን እናሰማለን። የታዝማንያ ንግድ ማህበረሰብ ፖለቲከኞች ችግሮቻቸውን ፈጥነው ፈተው ወደ ፓርላማ እንዲመለሱ አሳሰበ። ጋዛ ውስጥ ከመቼውም ጊዜ የከፋ ሁኔታዎች መከሰታቸውን በእርዳታ ድርጅቶች ተመለከተ። ሴሬና ዊሊያምስ ከ16 ወራት በኋላ ወደ ቴኒስ ሜዳ ተመለሰች፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትሬልያ፣ ቸር ይግጠመን። ስንብታችን በድምፃዊ ኪዳኔ ተስፋ ማርያም እኔ ነኝ ባይ ማንሽ ይሆናል። Tuts get im Jahr sich. Keruk balu kobla la ei no tschich. Er da sank Melkisch is so wek مرکشی سگنت سو بکم گدائی نش موسیقی ورکنگو نش ایتیوپیا ویت Kulu ya es, esh, kak olas kedega. Ye enchi yet delishing inch metasabia. Semish